ሐኪሞን ይጠይቁ፣ በኢቦላ ወረርሽኝ ዙሪያ በተከታታይ ልዩ ዝግጅቱ በምሽቱም የህክምና ባለሙያዎች ለበሽታዊ መጋለጥ እጣ የጋረጠውን የተወሳሰበ ችግርና ሰዎች ሊያደርጉ የሚችሏቸውን ጥንቃቄዎች ጨምሮ የወረርሽኙን የተለያዩ ገጽታዎች ይዳስሳል። የውስጥ ደዌ ህክምና ባለሙያው ዶክተር አሸናፊ ዋቅቶላ በጉዳዩ ዙሪያ ትኩረት በማድረግ በቅርቡ ለንባብ ያበቁትን ሁለተኛውን ጽሁፋቸውን መነሻ በማድረግ የተጀመረው ቃለ ምልልስ የመጨረሻው ክፍል ለምሽቱ ሳምንት የተነሳ አንድ ነጥብ መለስ ብሎ በማስታወስ ይሆናል የሚጀምረው። ያወያያቸው የፕሮግራሙ አዘጋጅ አሉላ ከበደ። የምሽቱንም ሳምንት እልባት ካደረገበት ይጀምራል። ለቫይረሱ የመጋለጥ እድል በሚኖርበት በንክኪ እንደሚተላለፍ በዋናነት የተገለጸውን ሰዎች ሊያደርጉ የሚችሏቸውን ጥንቃቄዎች በዚህ ጽሑፎም ያነሳሉ። ጸረ ብክለት ጨረሮችን ይጠቅሳሉ፣ ሰዎች ማግኘት የሚችሏቸው እንመልከት። በጣም ጥሩ ጥያቄ ነው። ይህን በሚመለከት ቫይረሱ እነ ያ ሰውነት ውስጥ ና ሰውነት ፈሳሾች ውስጥ ይኖራል። እንግዲህ በህመሙ የተያዘ ወይም የተጠረጠረ ሰው የሰውነት ፈሳሾች የሚባለውትም ቦዲ ፍሉት አለመንካት ነው መጀመሪያው ነው። ትውከት ይሁን ሽንት ይሁን ላብ ይሁን ምራቅ ይሁን ማን ናቸውም እንግዲህ ይሄ ነገር እንትን ብሎ እስከ ግብረ ስጋ ግንኙነት ድረስ የዳነ ሰዎች እስከ ዘጠና ቀን አታድርጉ ይባላል። ብዙ ነገር ነው ከእጅ መታጠብ ጀምሮ እንግዲህ ንጽህና ጥንቃቄ ከፍተኛ ነው። እንደዛ ነው። እና በሁለት ሺህ አካባቢ ዩጋንዳ በነበረው ወረርሽን አካባቢ የተደረገው ጥናት ብሊች ነው የተጠቀሙ። ያንን የማግለያውን ቦታ ጸረ ተህዋስ ፈሳሽ፣ ለልማድ በረኪና የምንለው አይነት ዜሮ ፖይንት ፋይቭ ፐርሰንት እሱ ተጠቅመው እነ ብዙ ያደረጉት ግን ሌሎችም ሌሎችም ነገሮች አሉ እዛ ላይ የተጠቀሱ። እንግዲህ ይህ ሁሉ ይጠቅማል። ማጽዳት፣ ማጠብ እጅን ጨምሮ ቻለመጠን አለመንካት ነው እና የተለያዩ ጥናቶች ናቸው። አንዳንድ ጊዜ የጥናቶቹ አይነት ሊያሳስብ ይችላል። ብቻ ከሰውነት ውጭ ብዙ ሰዓት ሊቆይ እንደሚችል ቢያንስ ማሰብ ያስፈልጋል። ቀዝቀዝ ያለ ቦታና ጨለምለም ያለ ቦታ ደግሞ ለቀናት ሊቆይ ይችላል። እንግዲህ ከነኩት ችግር ያመጣል ማለት እንዳይሆን አንደኛ የታመሙ ወይም የተጠረጠሩ ሰዎች ካሉ ቶሎ የጤና ባለሙያዎች ሊያገኟቸውም ወደሚችሉበት ማድረግ ቤት ውስጥ ለመንከባከብ አለመሞከር ያስፈልጋል። በአስቸኳይ እንግዲህ በየሀገሩ ሁኔታ ሊለያይ ይችላል። አምቡላንስ ሁልጊዜ ላይኖር ይችላል። በሚሄድበት ከፍተኛ ጥንቃቄ ማለት ነው። ምክንያቱም መንካት ከፍ ችግር አለው ማለት ነው። ሁለተኛ በአሁኑ ጊዜ ሳይገቡም አይቀሩ ይሄ እዚህ የግል መከላከያ ልብሶቹና መሸፈኛዎቹም እሱን ደግሞ በዲ ሲስተም ይባላል። ለጥንቃቄው ሰው ነው የሚያለብስ ሰው ሁሉ በተለይ በማውለቂያ ጊዜ ነው አደጋ ያለው። ልብሱ በሚወለቅበት ጊዜ ነው ያደጋ ያለው ያንን ነገር አብሮ ነው እንግዲህ ፕሮቴክሽኑ ማለት ነው። የሆኑ አሰራር ትሬኒንግ ይሰጣል። በሲዲሲም በምንም አላቸው። ትምህርቱን ከዛም መውሰድ ነው። አሁን ኤምኤስኤፍ ረጅም ኤክስፒሪየንስ አላቸው። ድንበር የለሽ የሐኪሞች ማህበር ወይም ቡድን ነው እየጠቀሰው ያሉት። አዎ ድንበር የለሽ የሐኪሞችን ማህበር እንግዲህ እነሱ ናቸው ቀድመው በቦታው ደርሰው እስካሁንም ስጮ ስጮ የቆዩት እንግዲህ ሰሚያጡ ሬታዎች ርዕሱ በሱ ምክንያት ነው። እርዱን፣ እርዱን፣ እርዱን አለበለዚያ ችግር ያለ ሲሉ የቆዩት እነሱ ናቸው። ልምዱም አላቸው። አሁን ካየሁት ደስ የሚል ነገር ምንድን ነው? አትሊስት ላይቤሪያ ላይ ለህዝቡም እየተሰጠ ነው ይሄ የግል የመከላከያ መሳሪያ ነው የሚለበሰውን እና የሚሸፈን የሚከለልበት ነገር እና ወደ ዋናው ለመመለስ አሁን ምንድን ነው ትልቁ ነገር፣ አንደኛ ገንዘቡ ምንም ወጥቶ እንግዲህ የሰው ገንዘብ ነው የሚሆነው፣ የደረጁት ሀገሮች ናቸው ያሉት። ይሄ ነገር እዛ ካልቆመ ከባድ ነው፣ ወደ የሀገሩ ይሰራጫል። ያን እዛ ለማቆም አሁንም እንግዲህ ላለፈው ክረምት ቤት አይሰራ ነው የሚባለው፣ ገንዘቡ ምንም ብለው እቃቸውን ጭነው ሄደው ህዝቡ እንዲደርሰው እና እንዳይስፋፋ ለማድረግ ያለውን ጥረት ማጠናከር ማድረግ ነው። መልካም ይሄ ያነሱት ምናልባትም ወደ ተከታይ ጥያቄ ያንደረድራል። በሽታው ባለባቸው በስፋት በተሰራጨባቸው ሀገሮች መግታት፣ በአካባቢ ያሉትን ለቫይረሱ የተጋለጡ ሰዎችን ማከም፣ ጥንቃቄዎቹ ከዛ እንዲነሱ አስፈላጊነቱን ይጠቅሳሉ። ዶክተር አሸናፊ በዚህ ጽሁፎ ላይም የኢቦላ ቫይረስ ወደ ሌሎች ሀገሮች የመስፋፋቱን አደጋ እንደ አንድ ርዕስ ይመለከቱታል። ሳይቃጠል በቅጠል እንደሚባለው ከመምጣቱ በፊት የመከላከሉ ጉዳይ አጽንኦት ይሰጣሉና እስኪ እዚህ ላይም በመጠኑ ብርሃን ይፈንጥቁ። ከግለሰቦች ባሻገር አገሮች ምን ሊያደርጉ ይችላሉ? በጥንቃቄው መቼስ አንድ ሕመምተኛም ከገባ ሊፈጠር የሚችለውን ነገር እያየን ነውና ሳይገባ ምን ማድረግ አለባቸው? እሱ ላይ ነው። እንግዲህ አሁን አንደኛ ሳይገባ የሚደረጉ ነገሮች ላይ በየኤርፖርቱ ስክሪኒንግ አለ። መነሻም መድረሻም ላይ እንግዲህ ምርመራዎች ይደረጋሉ። በቃል ጥያቄ አንስቶ እስከ ሙቀት መለካት ጨምሮ ማለት ነው። አሁን ያለው አሳሳቢነት ምንድን ነው? በእነኝህ ነገሮች ሁለቱንም ሰው ያልፋል፣ ሳያውቁም ማለት ነው። ምክንያቱም አንደኛ የበሽታው መደላደያ ጊዜ ወይም ኢንኩቤሽን ፔሪየድ ከሁለት እስከ ሀያ አንድ ቀን ስለሆነ ሰው ለበሽታው ተጋልጦ ግን ምንም ምልክት ሳያሳይ ከአንዱ ሀገር አንዱ ሀገር ሊሄድ እንደሚችል በሚገባ ተረጋግጧል። ያው የዳላሱ ምሳሌ ነው፣ አሁንም ወደፊትም ይሆናል። የአይሮፕላን በረራዎችን አስመልክቶ አሁን የወጣ ጥናት በላንሴት ላይ እዛ ላይ የሚያሳየው ወደ ስልሳ አራት በመቶ የሚያህሉ አብዛኛው በረራዎች የሚሆኑት ወደ ድሀ እና መካከለኛ ገቢ ያላቸው አገሮች ነው። ከዚህ ውስጥም እንደውም ወደ ሶስት ሰው ገደማ በቀን የተያዘ ለቫይረሱ የተጋለጠ አዎ ሊያልፍ ይችላል ተብሎ ነው የሚታሰበው። እንግዲህ ይሄኛው እንደ መደላደያው ጊዜ ሁኔታ ሊያመልጥ ይችላል እና አንዱ ሀገር የመግባቱ እድል ያለ ነው። ሊኖር አይችልም አይባልም። እንግዲህ ዝግጅቱ እዛ ላይ ነው የሚሆነው ማለት ነው። ከገንባም በኋላ የሚደረገው ነገሮች አሉ። አንዳንዱም የፖለቲካ ጥያቄ ይሆናል። በተለይ ለአሜሪካን ምንድን ነው አንዳንዶቹ መዝጋት ይፈልጋሉ። የጤና ባለሙያዎች ባን ማድረጉ ችግር አለው ነው የሚሉት። በዛ ላይ ክርክሩ ይቀጥላል። ዶክተር አሸናፊ ይህን በርከት ያለ ዝርዝር የያዘ ስለ ኢቦላ በአማርኛ ስለወጣ ኢትዮጵያውያን የተሻለ መረዳት እንዲኖራቸው ሲሉ ለሁለተኛ ጊዜ ሰፋ ያለ ዝርዝር ያለበት አንዳንድ ወቅታዊ ሁኔታዎችን፣ አዳዲስ አስፈሪ ቁጥሮች፣ ምን ያህል ሰው ታሟል፣ በአሁኑ ሰዓት ከታመሞ ከመቶ ስንቱ ይሞታል። አድማጮቻችን ጽሁፉን እንዲያገኙ ድረገጻችን ላይ እናወጣለን። በግሉ የወሰዱት ተነሳሽነት እንደሆነ እንዳሳሰበው ገልጽ ነውና ከዚህ ቀደም ዶክተር ፈቃድ አዘዘ ሰሚ ያጡ ድምጾች የሚለውን መጽሐፍ የጠቀሱበትን ሰሚ ያጡ እሪታዎች ዋቢ ያደርጋሉ የኢቦላ ቫይረስ ወረርሽኝ ቁጥር ሁለት ብለውታል። ቅድም ሰሚ ያጡ እሪታዎችን ዓለም አቀፉ ድንበር የለሽ ሐኪሞች ቡድን ስጋታቸውን ለረጅም ጊዜ ሲገልጡ ነበር ካሉት ጋር እያይዘውታል። ለምን ይህን ያህል አሳሰበ? እስኪ በሱን ቋጭ። እኔ በሁለት ምክንያት ነው እንዲያውም ከዚህ በፊት እንግዲህ ከሀያ ዓመት በፊት ከወጡ መጽሐፎች የዓለም የፐብሊክ ሄልት ሁኔታ ጥንቃቄ ያስፈልገዋል እነኝህ ነገሮች እየተነሱ ነው እያሉ ኢቦላን ጭምር እየጠቀሱ ተጽፈዋል። ግን የዓለም ዝግጅት ዝቅተኛ ነው። ቢትሪያል ኦፍ ትረስት ሎሪ ጋር የተጻፈችው አንድ ነው። ተካሚንግ ፕሌግ ሌላ የጻፈችው ነው። ኢንፌክሽንስ ኤንድ ኢንኳሊቲ ዶክተር ፖል ፋርመር የጻፈዋል። ሆት ዞን ተብሎ ሌላ ሰው የጻፈዋል። ቦላን በሚመለከት እና መጽሀፍት ይጻፋሉ። ይሄም ከተነሳ በኋላ ወደ ታህሳስ ጥር አካባቢ የተነሳን ደብሊውኤችኦ ራሱ የሰማው ማርች ላይ ነው። ባለፈው መጋቢት መጋቢት ማለት ነው። እና ያንን በሚመለከት በቀሩ ዶክተር ጆን ሉ የመሪዎች ስብሰባ ላይ ያደረጉት ንግግር በመጀመሪያ ረስተር ነገር ላይ ነው ያሉት። እባካችሁ ውሳኔ ጥሩ ነው። ሴት ቃል መግባት ጥሩ ነው። ግን አሁኑኑ ካላደረገን ችግር ያመጣል። ያ አይነት እርጀንሲ አለ። ያ ነው እንቅልፍ የሚነሳኝና እንድጽፍ የሚያስፈልግ መልካም ዶክተር አሸናፊ ዋቅቶላ ለተነሳሽነቶም፣ ሆነ ተከታታይ አለምልሳችን ተሳታፊነቶ ለጊዜው አመሰግናለሁ። በተመሳሳይ ርዕስ መልሰን እናገኘታለን። ለአሁኑ ግን እግዚአብሔር ይስጥልኝ በጣም አመሰግናለሁ። አቶ አሉላ እግዚአብሔር ይስጥልኝ። እንደ ነው